አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ በአስር ዓመታት ውስጥ ሳተላይት የማምጠቅ ዕቅድ እንዳላት ተገለጸ፣ ኢትዮጵያ በአረንጓዴ ኤነርጂ ማትኮሯ ታወቀ፣ የአፍሪካ ደካማ የመብራት ኃይል አቅርቦት ኢኮኖሚዋን እያጫጨ ሕዝቡንም እያበሳጨ እንደሆነ ተገለጸ የሚሉትን ርዕሶች ነው ዛሬ የምንመለከተው ተርኪሽ ዊክሊ የተባለ በቱርክ የሚወጣ ድረገጽ ኢትዮጵያ እንደ አውሮፓ አቆጣጠር በ2025 ዓ ም በ10 ዓመታት ውስጥ ማለት ነው ከዓለም አቀፍ የጠፈር ጣቢያ ጋር የመቀላቀል እቅድ አላት በሚል ርዕስ ባቀረበው ጽሁፍ የኢትዮጵያ መንግስት በጠፈር ሳይንስ ምርምርና በልማት የሚመድበውን መዋለ ነዋይ ከፍ እያደረገ ነው ይላል በኢትዮጵያ የመጀመሪያው የጠፈር ምርምር ማዕከል እስከ 2025 ዓ ም ባለው ጊዜ ውስጥ በ10 ዓመታት ውስጥ ማለት ነው። ሳተላይት ለማምጠቅ ሲዘጋጅ እንደቆየ ገልጿል። ማዕከሉን ከሶስት ዓመታት በፊት እንጦጦ ተራራ ላይ የመሰረተው የኢትዮጵያ የጠፈር ሳይንስ ማህበር እንደሆነ ተርኪሽ ዊክሊ የተባለው ድረገጽ ዘግቧል። የኢትዮጵያው የጠፈር ማህበር ከ11 ዓመታት በፊት የተመሰረተው ከተለያዩ የሳይንስ ዘርፎች በተሰባሰቡ ወደጎቦች እንደሆነ፣ አላማውም ስለ ጠፈርና ስለ ሳይንስ ጉዳዮች ህዝብን ማንቃት መሆኑን ድረገጹ ዘግቧል። በማዕከሉ የየብስ ጥናት ክፍል ኃላፊ ዶክተር ቱሉ በሻ ሳተላይት ወደ ጠፈር መላክ ማለት ኢትዮጵያ የሚያስፈልጋትን መረጃ ከሌሎች ሀገሮች ሳተላይቶች ለማግኘት ከመጠየቅ ትድናለች ማለት እንደሆነ አስገንዝበዋል። ከኢትዮጵያው የጠፈር ምርምር ማዕከል በተገኘው ዜና መሰረት ከሌሎች ሀገሮች ሳተላይቶች አስፈላጊውን መረጃ ለማግኘት ኢትዮጵያ በየአመቱ ወደ አንድ ሚሊዮን ዶላር የሚጠጋ ገንዘብ ታወጣለች። ኢትዮጵያ በምታመጥቀው ሳተላይት የሚገኘው መረጃ ኢትዮጵያውያን ተመራማሪዎች እንዲሁም ኬንያን፣ ኡጋንዳን፣ ታንዛኒያን እና ብሩንዲን ከመሳሰሉት ሀገሮች የተወከሉ ተመራማሪዎች እንደሚጠቀሙበት ዘገባ አውስቷል። የጠፈር ምርምሩ ማዕከል ከፊንላንድ የጠፈር ሳይንስ ቴክኖሎጂ ጋር የመግባባት ሰነድ እንደተፈራረመ ዶክተር ቱሉ በሻ ገልጸው ህልማችንን እውን ለማድረግ ወሳኝ ነው ማለታቸውን ተርኪሽ ዊክሊ ድረገጽ ጠቅሷል። ይሁንና በሙያው የሰለጠኑ ሠራተኞችና የዘመናዊ ቴክኖሎጂ እጥረት ችግር እንደተፈጠረባቸው ዶክተር ቱሉ ሳይጠቅሱ አላለፉም። ክፍተቱን ለማጥበብ ሲባል በዩኒቨርሲቲዎች የፈጠራ ሳይንስ ትምህርት ለመስጠት ጥረት እየተደረገ መሆኑን የኢትዮጵያ የጠፈር ሳይንስ ማህበር ዋና ስራ አስኪያጅ አቶ አማረ ባቡ ገልጸዋል። መንግስት በቅርቡ በትግራይ ክልል የሮኬት ማምጠቂያ መሰረት በመጣሉ በጠፈር ምርምርና ልማት ላይ የሚደረገው ጥረት ትኩረት እየሰጠበት ሳይሆን አይቀርም የሚል ስሜት አሳድሯል ሲል ተርኪሽ ዊክሊ ድረገጽ ላይ የወጣው ጽሑፍ አመላክቷል። ገልፍ ታይምስ የተባለ በቃታር የሚታተም ዕለታዊ ጋዜጣ ድረገጽ በበኩሉ አዳማ ስላለው የነፋስ መብራት ኃይል ማመንጫ ጣቢያ ሲዘግብ አዳማ የሚገኙት አለታማ ኮረብታዎች ነፋስ በሚበዛበት አካባቢ ከአህጉሪቱ ግዙፍ ከሚባሉት የነፋስ የመብራት ኃይል ማመንጫ ቦታዎች መሆናቸውን ይገልጻል። የካቲት ወር ላይ ድርቅ በሚሆንበት ወቅት ከነፋሱ ኃይለኛነት የተነሳ እዚህ መቆም እንኳን አይቻልም ሲሉ 102 የሚሆኑ በቻይና የተሰሩ የነፋስ መቅዘፊያ ምሰሶዎች መሐንዲስ አቶ ሰለሞን ይስማው መናገራቸውን ጠቅሷል። ምሰሶዎቹ የሰባ ሜትር ርዝመት እንዳላቸው ድረገጹ ጨምሮ ገልጿል። ባለፈው ወር በአዳማ የተጀመረው በነፋስ የኤሌክትሪክ ኃይል ማመንጫ ተቋም የ153 ሜጋዋት የመብራት ኃይል የማመንጨት ብቃት አለው። ይህም ከሳራ በመለስ ካሉት በነፋስ የመብራት ኃይል ማመንጫ ጣቢያዎች ግዙፍ እንዲሆን ኢትዮጵያ ካሉት ሶስት ግዙፍ የነፋስ ማመንጫ ኃይሎችም አንዱና አዲሱ ያደርገዋል ሲል ገልፍ ታይምስ ድረገጽ ጠቁሟል። በአሁኑ ወቅት የነዳጅ ዘይትም ሆነ የጋዝ ሀብት የሌላት ኢትዮጵያ ፈጣኑን የኢኮኖሚ እድገቷን ለማንቀሳቀስ ከከርሰ ምድሯ በሚገኘው በቀላሉ የማይገመት ሀብቷ ላይ እያተኮረች መሆኗን ዘገባው ያወሳል። ኢትዮጵያ በአባይና በኦሞ ወንዞችም የመብራት ኃይል ማመንጫ ግድቦች እየሰራች ነው። ሆኖም የግድቦቹ ሁኔታ ሊገኝ በሚችለው የዝናብ መጠን የተወሰነ ይሆናል። ኤሌክትሪክ የሚያመነጭ ሰፊ የውሃ ምንጭ አለን፣ ነገር ግን በድርቅ ጊዜ የግድቦቹ የውሃ መጠን ይቀንሳል። በነፋስ የሚሰራው የኤሌክትሪክ ማመንጫ ኃይል ግን እንዲህ አይነት ችግር አይገጥመውም ሲሉ አቶ ሰሎሞን ይስማው መናገራቸውን ገልፍ ታይምስ ጋዜጣ ድረገጽ ገልጿል። ኢትዮጵያ ውስጥ ከፍተኛ የኤነርጂ አስፈላጊነት አለ። 94 ሚሊዮን ይሆናል ለሚባለው የኢትዮጵያ ህዝብ 75 ከመቶ የሚሆኑት ከብሔራዊ የመብራት ማከፋፈያ መረብ ጋር የተያያዙ አይደሉም። የሀገሪቱ የኤነርጂ ሚኒስቴር እንደሚለው በሀገሪቱ እየጨመረ በመሄድ ላይ ያለው የኤሌክትሪክ ኃይል ፍላጎትን ለማሟላት የኤሌክትሪክ አቅርቦቷን በየአመቱ በ20 እና በ25 ከመቶ ከፍ ማድረግ ይኖርባታል። በትልቅነቱ ከዚህ የበለጠና 300 ሜጋዋት የመብራት ኃይል ያመነጫል የሚባል ሌላ በነፋስ ኃይል የኤሌክትሪክ መብራት የሚያመነጭ ተቋም ከጅቡቲ ጋር በሚዋሰነው ድንበር አጠገብ ባለው አይሻ ምድረ በዳ ላይ እንደሚገነባ ገልፍ ታይምስ የተባለው በቃታር የሚታተም ዕለታዊ ጋዜጣ ድረገጽ ዘግቧል። የኒውዮርክ ታይምስ ጋዜጣ ድረገጽ ደግሞ በአፍሪቃ ያለው የኤሌክትሪክ መብራት ማሰራጫ መረብ ድክመት የአህጉሯን ኢኮኖሚ እያጫጨ ህዝቡንም እያበሳጨ ነው ሲል ባቀረበው ጽሁፍ፣ ከሰሃራ በመለስ ያሉት የአፍሪካ ሀገሮች አጠቃላይ የመብራት ኃይል ማመንጫ አቅም ከደቡብ ኮሪያ ያነሰ ነው ካለው፣ የአፍሪካ የመብራት ኃይል ማመንጫ መጠንም በመሰረተ ልማቶች መቆርቆዝ ምክንያት አንድ አራተኛው አይሰራም ይላል። ከሰሃራ በመለስ ባሉት የአፍሪካ ሀገሮች በመብራት ኃይል ረገድ የሚታየው ድክመት በኢኮኖሚ እድገት ደቡብ አፍሪካን በልጣ ከአፍሪቃ የዋናነቱን ቦታ በያዘችው ናይጄሪያ እንደተንጸባረቀ ያተታል። የናይጄሪያ ግሪድ ወይም የመብራት ኃይል ማከፋፈያ መረብ የሚያቀርበው መጠን አነስተኛ በመሆኑ ሀገሪቱ በአብዛኛው የምትንቀሳቀሰው በግል ጄኔሬተሮች መሆኑን ጨምሮ ገልጿል። አብዛኞቹ የናይጄሪያ ኩባንያዎች ከብሔራዊ የኤሌክትሪክ መብራት ኃይል ማከፋፈያ የሚያገኙት መብራት በቀን አራት ሰዓት አይሞላም። የሀገሪቱን የመብራት ኃይል ዘርፍን ለማሻሻል ከተመደበው ሀያ ቢሊዮን ዶላር አብዛኛው በሙሰኛ ባለሥልጣኖች ኪስ ሳይገባ እንዳልቀረ የምዕራብ አፍሪካ የገንዘብና የኢኮኖሚ አስተዳደር ዋና ስራ አስኪያጅ አክፓን ኤክፖ መናገራቸውን የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። በደቡብ አፍሪቃም ኤስኮም በተባለው የመንግሥት ይዞታ የመብራት ማከፋፈያ ኃይል የሚቀጠሩት ኃላፊዎች በብቃታቸው ሳይሆን ባላቸው የፖለቲካ ግንኙነት በመሆኑ የአስተዳደር ጉድለት አለ ይላል የኒውዮርክ ታይምስ ጋዜጣ ዘገባ። ይህ ክስተት የሚያመላክተውም በአገር ደረጃ የአስተዳደር ጉድለትን ብቻ ሳይሆን በተጠቃሚ ሕዝብ ላይ የሚያደርሰው ችግር ነው። ምግብ በምታበስልበት ጊዜ ወይም ልጅህ ለፈተና ሲያጠና በመሃሉ የኤሌክትሪክ መብራት ሲቋረጥብህ በቀጥታ የሚጎዳው ሕዝቡ ነው ሲሉ የኤነርጂ ጠቢብና በኬፕ ታውን ዩኒቨርሲቲ የአስተዳደር ትምህርት ፕሮፌሰር አንተን ኤበርሃርድ እንዳስገነዘቡ ዘገባው ጨምሮ ገልጿል። የአፍሪቃ የመብራት ኃይል አቅርቦት ፍላጎት አብይ የዓለም አቀፍ ጉዳይ ሆኗል። ቻይና በመላ አህጉሪቱ ለሚታዩት የኤሌክትሪክ መብራት ኃይል ውጥኖች ገንዘብ በማበደር ረገድ የቀዳሚነቱን ቦታ ይዛለች። የእስያ የዩናይትድ ስቴትስ እና የአውሮፓ የግል ኩባንያዎችም ለብዙ ሀገሮች የኤሌክትሪክ መብራት እንደሚያቀርቡም ዘገባው አክሏል። ፕሬዚደንት ኦባማ ከሁለት ዓመታት በፊት አፍሪቃን በጎበኝበት ወቅት የአህጉሪቱ የመብራት ኃይል አቅርቦት መሻሻል እንዳለበት በመረዳት ፓወር አፍሪካ በሚል ስያሜ ሰባት ቢሊዮን ዶላር መመደባቸው ይታወቃል ሲል ኒውዮርክ ታይምስ ጋዜጣ ድረ ገጽ ላይ የወጣው ዘገባ አስገንዝቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።